የምስራቅ አፍሪካ የዲፕሎማቲክ አባላት እና ኢትዮጵያውያን በተገኙበት የጀርመኑ ግዛት የባቫሪያ ልዑካን በሃያት ሬጀንሲ ሆቴል የብሉልኝ ጠጡልኝ ምሽት አከናውኗል። በመክፈቻው ስርዓት የጀርመኗ አምባሳደር ብሪታ ቫግነር ከመድረክ ያሰሙት Promote business relations between Bavarian and Ethiopian and African companies. ከበርካታ ተግባራት ይህ የዛሬው ምሽት በኢትዮጵያ በአፍሪካ እና በባቫሪያ አምራች ኩባንያዎች መካከል ለማስተዋወቅ እና ለማቀራረብ ታስቦ የተዘጋጀ ነው። የአፍሪካ ሕብረት በዚህ በኢትዮጵያ በመገኘቱም በዚች በአፍሪካ ምድር የባቫሪያ ቋሚ ጽሕፈት ቤት እንዲኖረው መታቀዱም አንደኛው አመላካች ነው። ከበርሊን የመጡ የሙዚቃ ቡድን አባላት በመክፈቻው ሥርዓት በመገኘት ምሽቱን ለማዳመቅ በመካከላችን ይገኛሉ። ሁሉም የልዑካን አባላት እዚህ በመገኘታቸው ኢትዮጵያ የምታበረክተውን በቅርበት ይመለከቱታል ማለት ነው። እንግዲህ ምግቡም መጠጡም ተዘጋጅቷልና የደስታውን ምሽት ተቋዳሽ ትሆኑ ዘንድ እንግዶቻችሁ ጋብዘዋቸኋል። በመቀጠል እንዲሁ የባቫሪያ የልዑካኑ መሪ የግዛቷ ሚኒስትር ፕሬዚዳንት ዶክተር ማርኩስ ሶደር የምሽቱን ስርዓት በመቀጠል በጀርመን የሙዚቃ ተጫዋቾች በመታጀብ ከፍተዋል። ይህ ቀን ልዩ የምሽት ዝግጅት ነው። የባቫሪያ ባህል ዝግጅትና የግዛታችን ዘይቤ የሚያንጸባርቅበት ነው። እዚህ የተገኘነው አብረን ምሽቱን እንድናከብር ነው። ግብዣችንን አክብራችሁ ለተገኛችሁ ሁሉ ጥልቅ ምስጋናችንን እናቀርባለን። ከመላው አፍሪካ ተጣሪዎች እና ከኢትዮጵያም እንዲሁ በብዛት በመገኘታችሁ፣ ከጀርመን ለመጣችሁ ጭምር ምስጋና አቀርባለሁ። ይህ የባቫሪያ ምሽት በኢትዮጵያ ለማከናወን የተደረገበት ልዩ ምክንያት እንዳለውና በሌሎች ሀገራት የተለመደ ያለመሆኑን የጀርመኗ አምባሳደር ብሪታ ዋግነር ያሰምሩበታል። በኢትዮጵያ ላይ ያለው ትኩረት በጣም እያደገ በመምጣቱ ነው። ይህ ደግሞ እየተካሄደ ያለውን ለውጥ መነሻ በማድረግ ነው። ወደ ኢትዮጵያ በመጓዝ ለማየት የጓጉ ጥቂቶች አይደሉም። ስለዚህም ነው ይህ የዱካን ቡድን ወደዚህ የመጣው እና በአይናቸው ለመመልከትና የልማት ድጋፍ የምናደርገውን ግንዛቤ እንዲጨብጡ የሚረዳ ነው። ጓግተው ለመምጣት ያሳዩትን ፈቃድ ለየት ያለ ዝግጅት አድርገዋል። ስለዚህም ልዩ ምሽት ነው ላለው። ጌታቸው ተድላይ ጊዮርጊስ ለዲ ደብልዩ ዘገባ ከአዲስ አበባ